ባለፈው ሰኞ በወጣው በተባበሩት መንግስታት የ2015 የልማት ፕሮግራም የሰው ልጅ ልማት አመልካች ዘገባ በኢትዮጵያ የሚታየው ውስብስብ ደህንነት በእንግሊዝኛ አጠራሩ ማልቲ ዳይሜንሽናል ፖቨርቲ 789 ሚሊዮን ሕዝብ በቀን ከ125 ዶላር በታች ገቢ ያላቸው፣ በትምህርት እጦት በጣም የተጎዱ፣ በምግብ እጥረት የተነሳ ዝቅተኛ ተመጋቢ ሕብረተሰብ ያላትና በከፍተኛ ደረጃ የንጹህ መጠጥ ውሃ እጥረት የሚታይባት አገር እንደሆነች ያትታል። በሰው ልጅ ልማት አመልካች ጥናት ገባው ከተካተቱት 188 አገሮች መካከል ኢትዮጵያ 174ኛ ደረጃ ላይ መሆኗን ያልተመጣጠነ ልማት እንዳላትም ጠቅሷል። በፈረንጆች አቆጣጠር በ2014 ዓ ም ኢትዮጵያን ጨምሮ ከሳህራ በታች ከሚገኙት አገራት ሌላ ብዙ አገሮች ከነበሩበት ከደህንነት ወለል በታች ወደ መካከለኛ የደህንነት መለኪያ ወለል እንደገቡ ያትታል። ለሰው ልማት ስራ በሚል ርዕስ ይዞ የወጣው ይህ ጥናት ባለፉት 25 ዓመታት 2 ቢሊየን ሰዎች ሰዎች ከታችኛው የሰው ልጅ ልማት ወለል መለኪያ ውስጥ እንደወጡ ያሳያል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጥናቱ መክፈቻ ላይ ባደረጉት ንግግር የኢኮኖሚው አንቀሳቃሽ ቋሚ ስራ በመሆኑ ማህበረሰቡ ከቋሚ ስራ እድል መጠቀም አለበት ስሉ ተናግሯል። ከዓለማችን 850 ሚሊዮን ሰዎች የስራ ደሆች ሲሆኑ ገቢያቸውም ከ2 ዶላር በታች ነው። ከ200 ሚሊዮን በላይ ህዝብ ስራ አጥ ሲሆን ከዚህ መካከል ደግሞ 74 ሚሊዮኑ ወጣቶች ናቸው። 21 ሚሊዮን የሚሆኑት ደግሞ በጉልበት ስራ ውስጥ እንደሚገኙ ጥናቱ ያትታል። በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል የማይክሮ ኢኮኖሚክስና የእድገት ፖሊሲ ምሁሩ ፕሮፌሰር አለማየሁ ገዳ ይህ ዳ አስመልክቶ ለዶቼ ቬሌ እንደተናገሩት የኢትዮጵያ መንግስት ደህንነትን የሚለካው በገቢ ላይ ተመስርቶ ነው ስሉ ገልጸዋል። እንደ መንግስት ስሌት ይላሉ ፕሮፌሰሩ፣ አንድ ሰው በወር 300 ብር ማለትም በቀን አስር ብር ገቢ ካለው ከዚያ ውስጥ አምስት ብሩን ለምግቡ ቢያወጣ የቀረውን ደግሞ ለትራንስፖርት፣ ለቤት ክራይ፣ ለሳሙና፣ ለዘይትና ሌላ ሌላ ነገሮች ከተጠቀመበት ግለሰቡ ዳ አይደለም ስልጥ መኖር አይቻልም። አሁን ባለንበት የኑሮ ደረጃ በስድስት መቶ ብር በወር ትራንስፖርትን፣ ምግብን፣ የቤት ኪራይን የዘይት የምናምን ችላ ከኖርክ ቢግሪል ነው ስለዚህ በሀያ ብር ቢሰላ ኢቭን ኢንከም ኮበሪቲ አስር ብር ሰላሳ ፐርሰንት የነበረ ስልሳ ፐርሰንት ይችላል ማለት ነው፣ ደብል ይሆናል ማለት ነው። ድህነት የሚለካው በገቢ ምንጭ ብቻ ሳይሆን የተስተካከለ የትምህርት አቅርቦት እንዲሁም ጤናን ለመጠበቅ በመሳሰሉ አገልግሎቶች ተጠቃሚ ለመሆን አቅምም ሲኖር መሆኑ ፕሮፌሰር አልማየሁ ገዳ ተናግረዋል። መንግስት ከእርዳታና ከዓመታዊ ገቢ የሚያገኘውን ገንዘብ ማህበረሰቡ ለትምህርት ለጤናና ሌሎች አገ አገልግሎቶች ላይ በትክክል እንዳይደርስ እንዳላደረገ ፕሮፌሰር አለማየሁ አመልክተዋል። ደህንነትን አስመልክቶ ባለፉት ቅርብ ጊዜያት ባደረጉት የጥናት መዘርዘር ኢትዮጵያ ከሩዋንዳ፣ ከኬንያ እና ከታንዛኒያ በታች ትገኛለች። ይህ ችግር ለመቅረፍ መፍትሄ የሚሆነው ይላሉ ፕሮፌሰር አለማየሁ ገዳ። እኔ ፖሊሲ ነው። ፖሊሲ ስትል በሁለት እንከፍለዋለን። ማክሮኢኮኖሚክ ፖሊሲ የምንለዋለን፣ አጠቃላይ ኢኮኖሚን የሚመለከት ፖሊሲ። ሁለተኛው ደግሞ ማይክሮኢኮኖሚክ ፖሊሲ የምንለዋለን መስኩ ያለ ለምሳሌ የእርሻ ፖሊሲ፣ የኢንዱስትሪ ፖሊሲ፣ የትራንስፖርት ፖሊሲ፣ የትምህርት ፖሊሲ፣ የጤና ፖሊሲ የሚለው ማይክሮ ፖሊሲ እንለዋለን ማለት ነው። እነሱ ላይ ችግር አለ ማለት ነው። እንግዲህ ወይ የማይገባ ህንፃ ላይ ነው ያተኮርከው ሰው ላይ አይደለም። እንደዚህ እንደዚህ አይነት ማለት ነው ማይክሮ ፖሊሲ። ማክሮ ፖሊሲ ደግሞ የተረጋጋ ኢኮኖሚና ረዥም ጊዜ እቅድህ ሴንስ የሚሰጥ ነው ወይ የተረጋግ። ለምሳሌ ፋይናንስ የምታደርገው ትልልቅ ፕሮጀክቶችን ብር እያስተምክ ከሆነ ኢንፍሌሽን ያመጣል። ኢንፍሌሽን ደግሞ መጀመሪያ የሚያጠቃው ድሃውን ነው፣ ምክንያቱም ድሃው እስከ ሰባ ፐርሰንት ገቢውን ምግብ ላይ ነው የሚያጠፋው። ምግብ ነው መጀመሪያ የሚወደደው። ስለዚህ ይሄ ማክሮፖሊሲ ስህተት ነው ማለት ነው። ወደ ድህነቱ ሲገተዋል ሰዎች። ኤክስቼንጅ ሬት ብዙ ዶላር ሳይኖር የሶስት ቢሊዮን አቅም ኤክስፖርት አቅም ሶስት ቢሊዮን ሆኖ አስራ ሁለት ቢሊዮን ኢምፖርት የምታደረግ ከሆነ የሀገር የውጭ ሚዛን አጠብቅም ማለት ነው። እሱ ደግሞ ምን ያደርጋል? ብርን እያረከሰበ ያመጣል። ብር ሲረክስ ደግሞ ኢንፍሌሽን ይመጣል። ይሄ የማክሮ ፖሊሲ ችግር ነው። አግሪካልቸራል ፖሊሲ ለምሳሌ አግሪካልቸር የሚታየኝ ፖሊሲ ባለፈው ሀያ አራት አመት እንደ በቀደም ነገርኩህ አንድ ፐርሰንት በታች ነው። ኢሪጌሽኑ ላልተሰራበት የዛሬ ሀያ አራት አመት ጀምር እንደሱ ብታረግ ፉድ ሴኩሪቲ ልታገኝ ይችላለ። አንድ ዝናብ በጠፋ ቁጥር ለመና ያስፈልግም ነበር Thank you.